በአማራ ክልል የተለያዩ የጤና ጥበቃና ማሰልጠኛ ተቋማት ውስጥ ያሉ የሕክምና ባለሙያዎች ቅሬታዎቻቸውን ያሰሙበት ሰላማዊ ሰልፍ ትናንት ባህር ዳር ከተማ ውስጥ ተካሂዷል። ጥያቄዎቻቸው ከቅጥር፣ ከደሞዝ፣ ከጥቅማ ጥቅምና ወጪን ከመጋራት ጋር የተያያዙ መሆናቸውን ተሰላፊዎቹ ይናገራሉ። ሰልፉን የተከታተለችው አስቴር ምስጋናው ተጨማሪ ይዛለች። ቁጥራቸው ወደ ሁለት መቶ የሚጠጉ ከፈለገ ሕይወት ሪፈራል ሆስፒታል ከጋምቢት ቺንግ አጠቃላይ ሆስፒታል ከጥበበ ጊዮን ስፔሻላይዝድ ሆስፒታል እና ከአዲስ ዓለም ሆስፒታል የተውጣጡ የህክምና ባለሙያዎች እና ተማሪዎች በባህር ዳር ከተማ ከሙያ ጋር በተያያዘ ያላቸውን ቅሬታ በሰላማዊ ሰልፍ ገልጸዋል። እናቶችና ህጻናት በከፍተኛ መጠን በሚሞቱባት ሐኪም የማይቀጠል ሐኪም የጤና ባለሙያዎቹና ተማሪዎቹ ጥያቄያቸውን ያነሱት በሀገር አቀፍና በክልል ደረጃ ያሉ ችግሮችን በመጥቀስ ነበር የመጀመሪያው ከደሞዝና ከትርፍ ሰዓት ክፍያ ጋር እንዲሁም ከሌሎች ጥቅማጥቅሞች ጋር በተያያዘ ነበር ስሜ ዶክተር አንድነት አዱኛ ይባላል በፈለገ ህይወት ሪፈራል ሆስፒታል ጠቅላላ ሀኪም ነኝ እንደ ሀገር አቀፍ የሀኪሞችን ችግር ካየን የመጀመሪያው የደሞዝ ጥያቄ ነው የደሞዝን ጥያቄ ስናነሳ የአንድ ጠቅላላ ሐኪም ደሞዝ 6179 ብር ነው። ተቆርጦ 4776 ብር ነው የሚደርሰው። አዲስ አበባ ላይ የተመደቡ ሐኪሞች 4776 ብር ኮንዶሚኒየም እንኳን መከራየት አይችሉም። ጤና ቢሮዎቹ ሐኪም መቅጠር አልቻሉ። 48 ሐኪም ተመድቦላቸው መቅጠር የምንችለው አስር ሐኪም ነው። ስልክ እንደውልላቸዋለን ተብሎ ተበትነዋል። በዚህ ሰዓት ባለፉት ሁለት ወራት 25 ሐኪም ተመድቦ አንፈልግም ተብሏል። ነገር ግን በቂ ሐኪም እንደሌላቸው እነሱም ያምናሉ። ዶክተር ታደሰ ፈንታ አባላለሁ። በባህር ዳር ዩኒቨርሲቲ የመጀመሪያ ዓመት የቀዱ ሕክምና ተማሪ ወ ነኝ። ሄልዝ ኢንሹራንስን በተመለከተ ነው። የጤና ህክምና እንዲኖረን እንፈልጋለን። በጤና ጥበቃ ሚኒስቴር የሰው ሀብትና አስተዳደር ዳይሬክተር አቶ ሀብታሙ ደምሴን በስልክ ለማግኘት ያደረግኩት ሙከራ አልተሳካም። ነገር ግን ከአማራ ብዙኃን መገናኛ ድርጅት ድረገጽ ላይ ያገኘሁት መረጃ እንደሚያመለክተው ሰልፈኞቹ ያነሷቸው ጥያቄዎች ተገቢ ናቸው ብለዋል። በቅርቡም በአንዳንድ የሀገሪቱ ክፍሎች እንደዚህ አይነት ጥያቄዎች እየተነሱ መሆኑን ጠቁመው ሚኒስቴር መስሪያ ቤቱ ከወራት በፊት ከጤናው ዘርፍ ጋር ተያይዞ የህክምና ባለሙያዎች የሚያቀርቧቸውን ጉዳዮች ለመመለስ አንድ ግብረ ኃይል ሲያቋቁሙ የዳሰሳ ጥናት ማጥናቱንም ገልጸዋል። ግብረ ኃይሉ ያደረገውን የዳሰሳ ጥናት መሰረት በማድረግ ወጥ የሆነ መመሪያ ለማዘጋጀት እየተሰራ መሆኑንና በቅርቡም የሚመለከታቸው አካላት እንዲያጸድቁት ሚኒስትሩ እየጣረ መሆኑን አመላክተዋል። ሌላው ሰልፈኞቹ ያነሱት ጥያቄ ደግሞ ከወጪ መጋራት ጋር የተያያዘ ነው። አንድ ሐኪም ተምሮ ለመጨረስ ከመንግስት ጋር የሚፈርመው ኮስት ሸሪንግ አርባ ሦስት ሺህ ብር አካባቢ ነው። ነገር ግን አንድ ሰው ሙያው ፈቃዱን ማግኘት ካለበት አራት መቶ ሀያ ሰባት ሺህ ወይም ኦልሞስት ግማሽ ሚሊዮን የሚጠጋ ብር ይከፍላል። ነገር ግን የሙያ ፍቃዱን እስከሚያገኝ ድረስ የሚከፈለው ደመወዝ 112 ሺህ ብር ብቻ ነው። ስለዚህ የሚወጡት ህጎች የሚወጡት ፖሊሲዎች በሙሉ ሀኪሙንና የህክምናውን ማህበረሰብ ማዕከል ያላደረጉ የፖለቲካ ውሳኔ ነው የሚሆኑት። የሳይንስና ከፍተኛ ተቋማት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ ከአሜሪካ ድምጽ ጋር በስልክ በነበራቸው ቆይታ የሚከተለው መልስ ሰጥተዋል። ወጪ መጋራት ጋር በተገናኘ ጥያቸውን ከንተማስከቡ በፊትም በሌሎች ተቋማት ስለተነሳ እንዲጋሩ የሚጠብቀው ወጪ ተጋነነ ነው ትክክለኛ ወጪን አይገልጽም፣ የሚል ተነስቶ ወደ አራት መቶ ሰማኒያ ሺህ እንደዚህም ይነገራሉ የሚል ይሄ ምንጩ ምን እንደሆነ ወደኋላ ሂዶ የመፈተሽ ስራ እንዲሰራና ትክክለኛ ወጪ በትክክል ተሰጥቶ ያንኑ እነሱ ላይ የወጣባቸው ወጪ እንዲቀሩ በሁለቱ ሚኒስትር መስሪያ ቤቶች አነስተዋለ። ይሄ ሲጠናቀቅ ለሁሉም ተቀማበር ተግባራዊ የሚደረግ ነው። የሚሆኑ የሙያ ፈቃዳቸውን የሚሰጠው አገልግሎታቸውን ከተወጡ በኋላ አገልግሎታቸውን አሁን ምደባ ሁሉም እያገኘ ስላልሆነ በተለይ ምደባ የማያገኙትን የሙያ ፈቃዳቸው ተሰጥቷቸው ግን የውጭ መጋራታቸውን ሲጨርሱ ዋናው የትምህርት ማስረጃቸውን እንዲወስዱ የሚያስችል አሰራር እየተዘረጋ ነው ያለው። መቼ እውን ይሆናል ስራው ተጀምሯ ሊጠናቀቅ ባለሙያዎቹ ና ባለሙያዎቹና ተማሪዎቹ በሶስተኛ ደረጃ ያነሱት ጥያቄ ደግሞ በክልል ደረጃ ነው። በተለይ የፈለገ ህይወት ሪፈራል ሆስፒታል ከጥበበጊዮን ስፔሻላይዝድ ሆስፒታል ጋር ለአስራ ሁለት አመታት አብረው ሲሰሩ ቆይተዋል። ጀማሪ ሐኪሞችም ከነባር ሐኪሞች ጋር አብረው እየሰሩ የልምድ ልውውጥ ያደርጉ ነበር። አሁን ግን ይህ የለም ይላሉ። የጥበበጊዮን ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ወይም የባህር ዳር ዩኒቨርሲቲና የፈለገ ህይወት ሪፈራል ሆስፒታል ነው ለአስራ ሁለት አመት አብረው በጋራ ሲሰሩ ነበረ። ምክንያቱም ፋይናንሻል ነው የሚል ከቨር አለው በትክክል ኢንቨስቲጌት ማድረግ ይፈልጋል የሰልፍ ዋና አላማ የሚመለከተው አካል ይህንን ነገር ኢንቨስቲጌት አድርጎ ውሳኔ እንዲሰጥበት ስለሆነ ማለት ነው። ነገር ግን 12 አመት ከሰሩ በኋላ ያለ ምንም ባክግራውንድ ፈለገ ህይወትን በቂ ሐኪም ሳይኖረው ጥበበ ጊዮንም ወይም አዲሱ የባህር ዳር ዩኒቨርሲቲን በቂ መሳሪያ ሳይኖረው በአመራሮች እልህ ብቻ ሁለቱ ተቋማት ተፋቱ። ለዚህ መልስ ደግሞ የአማራ ክልል ጤና ጥበቃ ቢሮ ኃላፊ ዶክተር አበባው ገበያውን ለማነጋገር ብሞክርም ፈቃደኛ ባለመሆናቸው አልተሳካም። በዚህ ርዕሰ ጉዳይ ተጨማሪ ባለሙያዎችን በማካተት ሰፋ ያለ ዘገባ ይዤ በቅርቡ የመመለስ ይሆናል። ከሰሞኑ በሀገሪቱ በተለያዩ የክልል ከተሞች ያሉ የህክምና ተማሪዎች ከጥቅማ ጥቅም ጋር በተያያዘ ሰላማዊ ሰልፍ ማድረጋቸው የሚታወስ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር